በስድስት ወራት የኃይል አማራጭ ያስገኛሉ የተባሉ 12 አነስተኛ የሙከራ የኃይል ማመንጫ ጣቢያዎች ሊጀመሩ ነው። በሁሉም ክልሎች የሚተገበሩት የኃይል ማመንጫ ስራዎች በዓለም ባንክ በተገኘ 85 ሚሊዮን ዶላር እና ከኢትዮጵያ መንግስት በተመደበ 596 ሚሊዮን ብር የሚተገበሩ ናቸው። ሶስት የቻይና እና አንድ የስፔን ድርጅቶች የሚሳተፉበት ይህ ስራ ለረጅም ዓመታት በጨለማ ውስጥ የነበሩ ከተሞችን የኃይል አማራጭ ተጠቃሚ ያድርጋሉም ተብሏል። አብዛኛው የሀገሪቱ ክፍል ከኩራዝ መብራት ባልተላቀቀበትና ኃይል ባገኙት ከተሞችም የሚስተዋለው መቆራረጥ አሁን ድረስ አገልግሎቱ በፈረቃ እንዲሰጥ ከማድረግ አልታደገውም። በርከት ያሉ የኃይል ማመንጫ ማስገኛ እቅዶችና ፕሮጀክቶችም ገቢራዊ ቢደረጉም አጠቃላይ የሀገሪቱን የኃይል ፍላጎት ፈቅ ማድረግም አልቻሉም። ይሁንና አሁንም ፕሮጀክቶች መቀጠላቸው ይስተዋላል። የዚህን አዲስ ፕሮጀክት የፊርማ ስነ ስርዓት አስመልክቶ የውሃ መስኖና ኢነርጂ ሚኒስትሩ ዶክተር ኢንጂነር ስለሺ በቀለ ተከታዩም ብለዋል። ለረጅም ጊዜ በጨለማ ውስጥ የኖሩ ከተሞች ናቸው። እነኚህን ከተሞች የህዝብ ብዛታቸውን ሰው እንመለከት። ከ1 ሺህ እስከ 25 ሺህ በላይ የሰው ቁጥር የያዙ በአጠቃላይ ወደ 68 ሺህ የሚጠጉ ሰዎች የኤሌክትሪክ አቅርቦት የሚያገኙበት ፕሮግራም ተጨማሪ የኃይል ማመንጫ ፕሮጀክቶች ሲነደፉ ቀደም ሲል የተተገበሩት ውጤታማነት መፈተሽ አለበት የሚሉት የምጣኔ ሀብት ተንታኙ አቶ ሸዋ ፍራው ሽታሁን የእስካሁኑ የሀገሪቱ የኃይል ዝርጋታ ስራ የምጣኔ ሀብት መርህን ያልተከተለም፣ አካሄዱም ሳይንሳዊ ባለመሆኑ ውጤታማ አይደለም ይላሉ። መንግስት አሁን ተጨማሪ ፕሮጀክቶችን እንደዚህ ሲያመጣ ቀደም ሲል የነበሩ ፕሮጀክቶች ውስጥ በምን ውጤት ላይ ሆነው ነው ተደራቢ የመጣው እና የፋይናንስ ምንጭ ውስጥ እንዴት ነው የሰው ሀይል አስተላለፍ ውስጥ የፕሮጀክት ማኔጅመንት ክዋኔ ደረጃችንስ በምን ላይ ነው? መፈጸም ይቻላል ወይ የሚለውን ነገር መጀመሪያ ክሊር ማድረግ ያለበት ይመስለኛል። የውሃ ሀብት ተመራማሪው ዶክተር ፍስሐ ከበደ ደግሞ መንግስት ባለፉት አመታት ኢንቨስትመንቱን ለመዘርጋት ከፍተኛ በጀት ፈሰስ በማድረግ ተጠምዶ የቆየ ቢሆንም አተገባበሩን የሚከታተሉ ተቋማትና የመረጃ ግልጸኝነት ችላ የተባሉ ጉዳዮች ስለነበሩ የውጤታማነት ውድቀት በብዛት የተስተዋለባቸው ፕሮጀክቶች ታይተዋል ብለዋል። ታዲያ አሁን ቆም ብለን የምናይበት ወቅት ላይ ደርሰናል፣ ሲሉ ፕሮጀክቶች የፖለቲካ ኢኮኖሚ ተጽዕኖ አርፎባቸው መቆየታቸውና ውጤት ርቋቸው የቆዩ መሆናቸውንም ያነሳሉ። ተቋማት ምን የሚለው ነበር የነበሩት ማለት ነው ሊመሩት አልቻሉም። ኢንቨስትመንቱ ሊመሩትና ሊያስተካክሉት አልቻሉም። በዚህ ምክንያት በርካታ ኢትዮጵያ ውስጥ የተሰሩ የኢንቨስትመንት ፕሮጀክቶች የፋንክሽናሊቲ ፕሮብለም አጋጥሟቸዋል ማለት ነው። የተባለው ውጤት አያመጡም። ለምን መጀመሪያ ነው ሲታቀቁ ሰው ዳውን ነበሩ። ኢንቨስትመንቱ ብቻ ያማከለ ነበረ። የእስካሁኑ የኃይል ማመንጨት ፕሮጀክታችሁ ውጤት አልባ፣ በችግርም ተተብትበው ለብልሹ አሰራር የተጋለጡ አይደሉም ወይ ተብለው የተጠየቁት የኢትዮጵያ የኤሌክትሪክ አገልግሎት ዋና ስራ አስፈጻሚ አቶ ሽፈራሁ ተሊላ ችግሮች መኖራቸውን አምነው ለቀጣይ ትምህርት የምንወስድባቸውና በትኩረት የምንሰራው አካሄድ ይኖራልም ብለዋል። ጥናት ላይ ተመስርቶ ስራዎችን መስራት በጣም አስፈላጊ ነገር ነው። ሁለተኛ ደግሞ እነዚያን ነገሮች የመፈጸመን አቅም መገንባት በጣም ወሳኝ ስለሆነ እነሱንም ላይ በጸፊ እየተሰራ እንደሆነ ለመግለጽ ነው። የምጣኔ ሀብት ተንታኙ አቶ ሸዋ ፍራሽ ሽታውን እንደሚሉት ከሆነ ግን መንግስት የህብረተሰቡን የልማት ጥያቄ ለመመለስ በሚል መሰረተ ልማቱን ቢዘረጋም የሚፈለገው ውጤትን ማምጣት አልተቻለም። የፖለቲካ ተጽዕኖ ያለው አካሄድ የነበረ በመሆኑ አሁንም የዚህም ፕሮጀክት ውጤታማነት እጠራጥረዋለሁ ሲሉ ተናግረዋል። የገቢ ሳንት እነሱን አደብ ለማስገዛት በአንድ ጊዜ ፕሮጀክት ዘግቶ ቶሎ ብሎ ከችግር የመውጣት ፍላጎት አለ። ግን ደግሞ እድገት እንደሱ አለ እድገት ማዝጋት ዲያሌክ ሀገሪቱ ፍትሐዊና ዘላቂነት ያለው የኃይል አቅርቦት እንዲኖራት ካስፈለገ የፕሮጀክቶች ውጤታማነት ላይ ያተኮሩ ስራዎች ሊከናወኑ እንደሚገባ ባለሙያዎቹ ጠይቀዋል። መንግስት በበኩሉ እስካሁን የነበሩ ችግሮችን ከግምት ውስጥ በማስገባት የተሻለ አማራጭ እንዲኖር እየሰራው ነው ሲል አስታውቋል። አሁን በሀገሪቱ ያለው የፈረቃ የኃይል አቅርቦትም በቅርቡ የሚፈታ ነው ሲል ጠቅሷል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ